ለኢትዮጵያ የመከላከያ ሰራዊት ድጋፍ የተገለጸበት ሰልፍ ትላንት በአዲስ አበባ ውስጥ ተካሂዷል። የከተማይቱና የኦሮሚያ ፊንፊኔ ልዩ ዞን ዙሪያ ወረዳዎች ነዋሪዎች የወጡበት ሰልፍ በኢትዮጵያ ላይ እየተደረገ ነው ያሉትን ኢፍትሐዊ ጣልቃ ገብነት የሚቃወም መሆኑን የአዲስ አበባ የምክትል ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በሰልፉ ላይ የተናገሩትን የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ሽመልስ አብዲሳም በእንዲህ አይነቱ አድራጎት ውስጥ የተሳተፉ ነው ላሏቸው የዓለም አቀፍ ማህበረሰብ አባላት መልእክት አስተላልፈዋል። ሰልፉን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች። ከኦሮሚያ ልዩ ዞን ፍንፍኔ ዙሪያ ከተሞች አጎራባች ወረዳዎች እና ከአዲስ አበባ ከተማ በመምጣት የአገር መከላከያ ሰራዊትን ለመደገፍ እና የህወሓት ቡድንን ለመቃወም በመስቀል አደባባይ የተገኘው እጅግ የበዛ ሰው ነው። ቁጥራቸው ከ50ሺ በላይ እንደሆነ የተነገረ፣ በከተማይቱ ዙሪያ ያሉ ፈረሰኞችም የተለያዩ ዜማዎችን እያዜሙ ትዕይንት አሳይተዋል። በኢትዮጵያ ህዝብ ብሔራዊ መዝሙር በተከፈተው የሰልፉ ስነ ስርዓት ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳንቻ ቤቤ ኢትዮጵያ ለሰላም ቅድሚያ ትሰጣለች ብለዋል። ኢትዮጵያውያን ሁል ጊዜ ለሰላም አማራጭ ቅድሚያ ይሰጣሉ። ለሰላም አማራጭ ቅድሚያ በመስጠት ብዙ ሰርተናል፣ ብዙ ለፍተናል፣ ብዙ ግረናል፣ ብዙ ለምነናል፣ ብዙ ዋጋ ከፍለናል። ነገር ግን ሰላም በአንድ ወገን ብቻ ሊገኝ የሚችል አማራጭ አይደለም። ስለዚህ ግድ ብሎን የገባንበትን ጦርነት የኢትዮጵያን ሉዓላዊነት እስከ መጨረሻው ድረስ ለማስከበር የባንዳነትን ተግባር ፈጽሞ እስከ መጨረሻው ለመቅበር እንታገላለን፣ እንሰራለን። መከላከያ ሰራዊታችንን እና መላ የጸጥታ ኃይላችንን እንደግፋለን። ኢትዮጵያ የሚያስተዳድራትን መንግስት መርጣለች፣ ያሉት ምክትል ካንቲባዋ አክለውም በኢትዮጵያ ህዝብ ትግል የተወገደውን አካል ወደ ስልጣን ለመመለስ እይሰራሉ ያለዋቸውን የውጭ ኃይሎች ተችተዋል። የኢትዮጵያ ህዝብ የህወሓትን አሸባሪ ቡድን በቃኝ ካለው ከሶስት አመታት በላይ ተቆጥረዋል። የህወሓት ጁንታ ቡድን ኢትዮጵያን ዘርፏል። ኢትዮጵያውያን ላይ አሰጣቂ የሆነ ጥሰት ፈጽሟል። ኢትዮጵያን በተለያየ መንገድ ጨቁኗል። የኢትዮጵያንን መልካም ገጽታ፣ ልዩነት፣ ማንነት ኢትዮጵያን ለማከፋፈልና ህዝቦቿን ለመበተን ተጠቅሞበታል። ኢትዮጵያውያን በምንም አይነት ኢፍታዊነትን አንቀበልም፣ በቃን ብለው የልጆቻቸውን ህይወት ገብረው ጥለውታል። ስለዚህ የዓለም የተለያዩ ተቋማትን ዓለም አቀፍ ማህበረሰብን ሁሉ ዛሬ እንዲህ እንላለን። ኢትዮጵያውያን ታግለው የጣሉትን ይህንን አሸባሪ ቡድን ከሞተበት ለማንሳት የሚደረገውን ጥረት ሁሉ እንቃወማለን። ቀይ መስመራችሁን አትነፉ እንላቸዋለን መተዳደራቸውን እንደሚገባው በድምፃቸው ወስነዋል። የኢትዮጵያን ድምፅ አክብሩ። መቶ ሚሊዮን ህዝብ የመሰማት መርት አለው። የኦሮሚያ ብሔራዊ ክልላዊ መንግስት ርእሰ መስተዳደር ሽመልስ አብዲሳም በሰልፉ ላይ ተናግረዋል። ዳግም በከፋፍለ ግዛ ፈሊጡ ኢትዮጵያኖች ላይ ሊጫና አይችልም። ዳግም ኢትዮጵያዊነትን ዝቅ አደርግም፣ ኢትዮጵያን አንበረክክም፣ እንታገላለን። የሚያስፈልገውን ሁሉ መስዋዕትነትን እንከፍላለን። ቲፒኤልኤፍ ኢትዮጵያዊነት የደከመ መስሎታል። ኢትዮጵያዊነት ግን እጅግ የበረታበት ወቅት ኢትዮጵያዊነት መልሶ የተነሳበት ወቅት ነው። ምክንያቱም ኢትዮጵያዊነት አይምሯችን ውስጥ ነው ያለው፣ ኢትዮጵያዊነት ደማችን ውስጥ ነው ያለው፣ ኢትዮጵያዊነት አባቶቻችን መስዋዕትነት የከፈሉለት ከጫፍ እስከ ጫፍ ተብለው ያቆሟት አገር ነች። ስለዚህ ከጫፍ እስከ ጫፍ አሁን እየተገነባና ከፍ እያለ ያለው አርበኝነት ጠንክሮ በሁሉም መስክ ወጣቶቻችን፣ ሕዝባችን ጀግናውን መከላከያ ሰራዊት በመደገፍ ከውጭ በተለያየ መንገድ እጃቸውን እኛ ላይ አርገው ኢትዮጵያን ለማፈን ይህንን የጥፋታይ አይኖች ሁሉ ፊት ቆመን በአንድነት የኢትዮጵያን ብልጽግና ለማረጋገጥ ጠንክረን እንሰራለን፣ እናረጋግጣለን። የአሜሪካ ድምጽ በሰልፉ ላይ ከተሳተፉት ሰዎች አንዳንዶቹን አነጋግረዋል። የአካል ጉዳተኛ ወጣት ቶፊክ ጀማል ኢትዮጵያ ላይ እየተፈጸመ ነው ያለውን ጥቃት ለመቃወም ያለበት ሁኔታ እንደማያግደው ተናግረዋል። ዛሬ ወደዚህ የመጣንበት ምክንያት አገራችንን ከመፍረስ ለመታደግ እሷን በጥብጦ የበሏትን በፊት እንመራለን ብለው ህዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም እንደኔ ያሉት ብቻ ሳይሆን ሌላውም ኢትዮጵያዊ በገንዘብ አይደለም በቁስ አይደለም ነፍሱን በመስጠት እሱ ባይኖርም ለቀጣዩ ትውልድ አሻራውን ጥሎ ንጹህ ኢትዮጵያን አስረክበን። አባቶቻችን ያስረከቡንን አገር መልሰን እናስረክባለን። መክፈል ካለብኝ ሁሉ እንደዚሁ ሙሉ መስዋዕት ከፍላለሁ ለሀገር። በሰልፉ ላይ ከተሳተፉት የሃይማኖት አባቶች አንዱ አባ ማትያስ ገብሩ ለህወሀት ቡድን አባታዊ ምክር እንለግሳለን ብለዋል። ህዋት ሀያ ሰባት አመት ኢትዮጵያን ሲመራ በጎሳ በብሄር ከፋፍሎ፣ አሁን ደግሞ እግዚአብሔር በቃ ሲል፣ እግዚአብሔር በቃ ካለ በቃ ነው። አሁን እነሱን ዚያ በቃ ብሏቸዋል። በቃ ካላ አርፈው መቀመጥ ነው ያለባቸው እንጂ አገራችን መገነጣጠል አላስፈላጊም ለባይድ ሀገር አሳልፎ ለመስጠት መነሳት አላስፈላጊ ነው። ይህን እኛ አንደግፍም። ይቅርታ ጠይቀው መሳሪያቸውን ዘግዝቀው መሳሪያቸውን አስቀምጠው ባዶ እጃቸውን ይቅርታ ከጠየቁ ይቅርታ ሊደረግላቸው ይገባል። ሃይማኖት አባት የምንለው አሁንም ቢሆን ያላቸውን ነገር ይቅርታቸውን ጠይቀው ይመለሱ፣ ይተው። ጦርነት አላስፈላጊ ነው። ኢትዮጵያ ከእንግዲህ በኋላ የምትፈልገው ልማት፣ እድገት፣ ብልጽግና ነው እንጂ ጦርነት አትፈልግ አባ ማትያስ አክለውም የትግራይ ህዝብ ከኢትዮጵያውያን ወንድም እህቶቹ ጋር በአንድነት መቆም አለበት ስሉም ጥሪ ያቅርበዋል። ለትግራይ ህዝብ የምንለው ነገር የትግራይ ህዝብ የእኛም ህዝባችን ነው። የእኛም ህዝባችን ስለሆነ እነዚህን የራሳቸው ጥቅም የራሳቸው በራሳቸው ጊዜ የሚሄዱ እንጂ ህዝቡን የሚወክሉ አይደሉም። የትግራይ ህዝብ የምንለው ነገር ቢኖር ከነሱ ተለይቶ በቃችሁ ሌላቸው ይገባል። በቃችሁን እኛ ከኢትዮጵያ ህዝብ ጋር ተስማምተን አብረን ነው መኖር የምንችለው እንጂ ከወንድሞቻችን ጋር ከወገኖቻችን ጋር አንዋጋ። በሰልፉ ላይ ንግግር ያደረጉት ባለስልጣናት ዓለም አቀፍን ማህበረሰብ በወቀሱባቸው ጉዳዮች በስም የጠቀሱት ሀገር ወይም ተቋም የለም። በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስ አይዲ አስተዳደር ሳማንታ ፓወር በኢትዮጵያ ካለው ግጭት ጋር በተያያዘ ሀገራቸው ለየትኛው ወገን እንደማታዳላ ገልጸዋል። ከእናንተ ከእናንተና ከመንግስታቹ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ሕዝቦች እንዲታውቁ እንፈልጋለን ብለዋል። ሚስ ፓወር የህወሀት መሪዎች በተከታታይ በሰጧቸው አስተያየቶች ውጊያውን የሚያካሂዱት መብታቸውን በትግል ለማስከበር እንደሆነ ተናግረዋል። የፌዴራል መንግስት ኃይሎች የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ማለታቸው ይታወቃል። የኢትዮጵያ ፓርላማ ደግሞ ህወሀትን በአሸባሪነት መፈረጁ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ